በሺዎች የሚቆጠሩ ቤቶች በአዲስ አበባ በላፍቶ ክፍለ ከተማ እንዲፈርሱ በተደረገው እርምጃ በነዋሪዎችና በፀጥታ አስከባሪዎች አባላት መጠነ ሰፊ የሆነ ግጭት ተቀስቅሶ የሰው ሕይወትም አልፈዋል። ከተበዳዮቹ ውስጥ የፖለቲካ ተቃዋሚ በሆነው በመላው ኢትዮጵያ አንድነት ድርጅት በምህጻረ ቃሉ በመኢአድ ጽሕፈት ቤት እሮሯቸውን ለጋዜጠኞች አሰምተዋል። በመጀመሪያም በፖለቲካ ድርጅት በኩል ከአመራር አባላቱ በንባብ ካሰሙት ውስጥ ባጭሩ አቶ አዳነ ጥላሆን በቅርቡ በላፍቶ ክፍለ ከተማ ቀበሌ 01 አማኑኤል ሰፈር፣ ገብርኤል ሰፈር፣ ሩፋኤል ሰፈር፣ ማርያም ሰፈር እና ሌሎች በጠቅላላው ከ20 ቤቶች በላይ በዚህ ብርዳም ክረምት እንዲፈርሱ ከበላይ ትዕዛዝ ተሰጥቶ ይፈርሳል በተባለ ቀን ወደ አካባቢው በመሄድ ከተሰሩ ረጅም ዓመታት የሆናቸውን ቤቶች ለማፍረስ በመጡበት ጊዜ በግብታዊነት በተፈጠረው ግብግብ የሞቱት ሰዎች ሁኔታ በጣም የሚያሳዝን ሲሆን፣ በመግባባትና በመነጋገር ለችግሩ መፍትሄ ማግኘት ሲገባ በተፈጠረው ሁኔታ ማያድ ከፍተኛ ሀዘን ይሰማዋል። ስማቸውን መጥቀስ ባለማስፈለጉ ሮሯቸውን ካሰሙት ውስጥ ልማት አልሙ፣ የመኖሪያ ኤሪያ ነው፣ ውሃ አስገቡ፣ መብራት አስገቡ ተብሎ መብራትም ውሃም ማስገብተን እያለን ፖሊስ ጣቢያም ታቋቁሙ ተብሎ ፖሊስ ጣቢያም ተየግላችን ሁለት ሁለት መቶ ብር አውተን እድር አለን የመኖሪያ ሪያ ነው ሲባል ግን ህብረተሰቡ እድር የሚባለውን መሰረት ማህበራዊ ኑሮ ከማህበራዊ ኑሯችን ላይ አስር አስር ሺ ብር ለፖሊስ ጣቢያ ተኪሳችን ሁለት መቶ ብር ሌላ አዋተን ተቀምጠን ያለን ሰዎች ማብራት ደግሞ መንገድ ሁሉ ከሰርቶ ታለቀ በኋላ ድንገት ነው ተነሱ የተባለ ሌላኛው ነዋሪ ከአቤት ባዮቹ በደል ተፈጸመብኝ በማለት ያው፣ እዛው ሜዳ ቁጭ ብለን ዝናብ እና በርድ እየተፈራረቀብን ሞታችን ነው የምንጠብቀው። እንደሚደርስልን ቃልካል እንዲደርስልን ቃላት ያጥርኛል። ከዚሁ ከላፍቶ ክፍለ ከተማ የመጣች ደግሞ በመያድ ቢሮ ያሰማቸው ነው ማድረግ ያለብን ብዙ ጊዜ ሰነድ አስገቡዋሉን ሰነድ አስገባን በተደጋጋሚ በተጋር ሰደና አብጠዋሉን አሁን ይሄ ይመጣል ብለን እኛ አልገመት ነው በቃ። እና ያ ሁሉ ወርቆ አሁን ምንም ነገር ጥያቄ የለ ምን የለ ምን የለ። በድንገት መቶ በቃችን ላይ በልጆቻችን አምጥቶ ደረመሰብን። ጸጥታ ለማስከበር በተደረገው አኳያ ለነዋሪዎች ቀደም ሲል በትዕግስት ብዙ እድል እንደተሰጠ እና ኃይል የመጠቀም ስልት እንደነበረ የገለጹት በአዲስ አበባ ደንብ አስከባሪ ኮማንደር አሳዬ አምባይ ናቸው። የሚመለከታቸው አካላት ህዝብም ለማወያየት ተሞክረዋል። በውይይቱ ላይም ተደጋጋሚ ተደጋጋሚ እንዲያውቁና ህገወጥ መሆኑን ተናግሯቸዋል። ስለዚህ ቅጽበታዊ አይደለም እንዲያውም ትዕግስተኛ ነው። እስካሁን ድረስ መቆየቱ ቢያንስ ህገወጥነቱ እየተነገረ እየተነገረ ከዛም አልፎ መንግስት አንበርክከ ወይም መንግስት እጅን ጠምዝዘ የህዝብና የመንግስት መሬት መውሰድ አይቻልም። ለጠቡ መነሻ የሆነው መስመር ባልያዘ መንገድ በመሆኑ ነው። ህጋዊ የሆኑ ግን ቤታቸው አልፈረስባቸውም በማለት አያይዘው ያሉት የፈለገው ነገር ይሁን ግን በሰራዊታችን ወይም በነበረው ኦፕሬሽን በሚያደርገው ሀይል ግን እርምጃ ተወስዶበታል። ግን መውሰድ ስለማይችል አይደለም መውሰድ ይችል ነበረ። ግን ደግሞ በተረጋጋ መንገድ መስዋዕት ከፍሎበታል እንጂ ኦፕሬሽኑ ሰዓት ሌላ ቀን ነው የተዘጋጀው። በወቅቱ ግን መደበኛ የሆኑ ስራዎቻችን እየሰራን እንደነበርን ነው የሚታወቀውና በርካታ የሆኑ ቤቶች አሉ ህጋዊ የሆኑ ቤቶች ማለት ነው እነዚህ በምንድናቸው? ወዲያውን ስለታወቁ አይደለም፣ ቀደም ብለው ይታወቃሉ ማለት ነው። በአየር ካርታ ይታወቃሉ፣ እየተለዩ ሂደዋል። አሁንም በእርምጃ በውሰናቸው ናቸው እየለየናቸው ይደናል። ቀደም ብለው ህጋዊ ይዞታ የነበራቸው ህጋዊ ስርዓት የተከተሉ ማለት ነው። ህጋዊ አግባብ ባለው መንገድ የተከተሉ እነዚህ አልፈረሱ። ለምንድናቸው ያልፈረሱ? ህጋዊ በመሆናቸው በዚች ሀገር ደግሞ ህጋዊ የሆነ ተከትሎ እንጂ በኃይል በጉልበት አጭበርብሮ አደናግሮ የሚደረግ ነገር የለም፣ በምንም ታምር። ጌታቸው ተወዳይ ጊዮርጊስ ለዶቸቨለ ራዲዮ ከአዲስ አበባ።